ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህንን የሰላም ሂደት በምንም መንገድ ቸል ለማለት ወይም ለመተው እያሰብን አልነበረም። የኢጋድ መሪዎች የሰላሙን ሂደት ሊተውት አይችሉም። ዋነኛው የኢጋድ የደቡብ ሱዳን አደራዳሪ አምባሳደር ስዩም መስፍን ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ ማክሰኞ ሚያዝያ ሃያ 2007 ዓ ም አስተናጋጆች አሉላ ከበደና ሰለሞን ክፍሌነን ከአቀናበሪያችን ቴሌ ላይም ባይ ጋር አብረን እናመሻለን። በቅድሚያ ግን የዕለቱን ያለም ዜና በቡሩንዲ መጪው ፕሬዚደንታዊ ምርጫ የፈጠረው ውጥረት እየተጋጋለ በመምጣቱ ምክንያት ብዙ ሺህ ስደተኞች አገሪቱን ለቀው እየሸሹ ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ወደ ሩዋንዳ እያቋረጡ የሚገቡ የቡሩንዲ ዜጎች ቁጥር በከፍተኛ ደረጃ አድጎ ባለፉት ሁለት ቀናት ብቻ አምስት ሺህ መግባታቸውን አስታውቋል። የዩኤንኤችሲአር ቃል አቀባይ አሪያና ራመሪ ሲናገሩ በሁለት ቀናት ውስጥ ይህን ያህል ቁጥር ያለው አዲስ ስደተኛ መፍለስ በጣም አሳሳቢ ነው ብለዋል። በመሰረቱ አብዛኞቹ ሴቶችና ሕጻናት ሲሆኑ በቡሩንዲ ከመጭው ምርጫ ጋር በተያያዘ ሁከት እንደሚፈጠር በመስጋት መሸሻቸውን ይናገራሉ። ባለፈው ቅዳሜ ለቡሩንዲ በፕሬዝደንትነት የሚወዳደሩ እጩዎች ስም ዝርዝር ይፋ ከተደረገ በኋላ ዋና ከተማዋ ውስጥ ተቃውሞና ሁከት ውከት ተቀስቅሶ አልነበር ያሉት ቃል አቀባይዋ ዛሬም ለሦስተኛ ቀን ተቃውሞው በዋና ከተማዋ ቡጁምቡራ ቀጥሎ ውሏል። ሕዝቡ ፕሬዚደንቱ ፒየር እንኩሩንዚዛ ሕገ መንግሥቱን ጥሰው ለሦስተኛ የሥራ ዘመን ለመወዳደር የደረሱበት ውሳኔ አጥብቆ እየተቃወመ ነው። በዓለም አቀፉ የቀይ መስቀል ኮሚቴ መሠረት ካለፈው እሁድ ወዲህ ብቻ ስድስት ሰዎች በግጭቶቹ ሞተዋል። ሁከቱ ከቁጥጥር ውጭ የመሆኑ ሁኔታ ያሳሰባቸው የዓለሙ ድርጅት ዋና ጸሐፊ ባንኪሙን ከፕሬዚደንቱ ጋር እንዲነጋገሩ ልዩ መልእክተኛቸውን ወደ ቡሩንዲ ይልካሉ። ያልተረጋገጡ ቢሆንም ብዙሀን ሁቶች አነስተኛ ቁጥር ያላቸውን የቱትሲ ብሔረሰቦች ኢላማ እያደረጉ መሆናቸውን ዘገባዎች ይጠቁማሉ። በቅርቡ ደቡብ አፍሪካ ውስጥ በውጭ ሀገር ዜጎች ላይ ጥላቻን መሰረት አድርጎ ስለተካሄደው ጥቃት ለመወያየት የደቡብ አፍሪካ የልማት ማህበረሰብ አባል ሀገሮች መሪዎች ዚምባብዌ ውስጥ ተሰባስበዋል። ሴባስቲያን መሆፉ ከሀራሬ ለአሜሪካ ድምፅ ያጠናቀረው ዘገባ ደርሶናል። ቆንጅት ታየ አቀርበዋለች። በእርግጥ ደቡብ አፍሪካ ውስጥ በሌሎች የአፍሪካ ሀገሮች ሰዎች ላይ የደረሰው ጥቃት በሳድክ አባል ሀገሮች መሪዎች ጉባኤ ዋናው አጀንዳ አይደለም። ሆኖም የደቡብ አፍሪካው ፕሬዝደንት ጄኮብ ዙማ በጉዳዩ ላይ ውይይት እንዲደረግ የሚፈልጉ መሆናቸውን አመልክተዋል። ስ ር ፊሊቭ ት ኤፎርትስ ኦፍ አፍሪካን ዩኒየን የአፍሪካ ህብረት በአህጉሪቱ ዙሪያ ሰላም፣ መረጋጋትና ዲሞክራሲ እንዲሰፍን የያዘው ጥረት የሰዎችን ወደ ደቡብ አፍሪካ ወይም ወደ ደቡቡ አካባቢ እንዲፈልሱ የሚያደርገውን ችግር የኋላኋላ መቅረፉ እንደማይቀር በጥብቅ እንተማመናለን። እህት አገሮች ያሉባቸውን የምጣኔ ሀብት ችግሮች ለማሻሻል የታለሙ ክልላዊ ትስስርና ሌሎች የምጣኔ ሀብታዊ እርምጃዎች እየተወሰዱ ናቸው። የእነዚህን እርምጃዎች ውጤት ታዲያ ወንድሞቻችንና እህቶቻችን የተሻለ ኑሮ ፍለጋ አገር ጥለው መውጣት እንዳያስፈልጋቸው ያደርጋል። በጉዳዩ ዙሪያ ለሳድክ ለአፍሪካ ሕብረትና ለተባበሩት መንግስታት ድርጅት የሚቀርብ ሪፖርት እያሰናዳነን ብለዋል። ፕሬዚደንት ዙማ በደቡብ አፍሪቃ የነጻነት ቀን በዓል ላይ ይህን የተናገሩት ፕሬዝደንቱ ነገ ረቡዕ ወደ ሀራሬ ተጉዘው አስር ከሚሆኑት የክልሉ ሀገሮች መሪዎች ጋር በጉባኤው ላይ ይሳተፋሉ። መሪዎቹ ክልሉ በኢንዱስትሪ ለመበልጸግ ስለሚችልበት መንገድ ይወያያሉ ተብለዋል። የማላዊ ፕሬዝደንት ፒተር ሙታሪካ የባዕዳን ጥላቻ ጉዳይ ውይይት እንዲደረግበት የሚፈልጉ መሆናቸውን ከወ ወዲሁ ጠቁመዋል። ተሰናባቹ የናይጄሪያ ፕሬዚደንት ጉድለክ ጆናታንም ደቡብ አፍሪካ ውስጥ በደረሰባቸው ጥቃት ሰባት የሀገራቸው ዜጎች የተገደሉበትን ጥቃት አያያዝ በመቃወም የሀገራቸውን በደቡብ አፍሪካ ተጠባባቂ ከፍተኛ ኮሚሽነሩን እንዲመለሱ ማዘዛቸው የሚዘነጋ አይደለም። የአፍሪካ ሕብረት በበኩሉ ደቡብ አፍሪቃ ጥቃቱን ለማስቆም የያዘችው ጥረት መልካም ነው ብሎ ነገር ግን አፍሪካውያንና ሌሎችንም ፍልሰተኞች ደህንነት ለመጠበቅ የበለጠ እርምጃ መወሰድ እንዳለበት ማሳሰቡ ይታወሳል። በዩናይትድ ስቴትስ ምስራቃዊ ግዛት በሜሪላንድ ቦልቲሞር ከተማ ብሔራዊ ዘቡ ተመድቧል። ምክንያት በፖሊስ ቁጥጥር ስር እያለ በደረሰበት ጉዳት ሳቢያ ከሞተው አፍሪካዊ አሜሪካዊ ፍሬዲ ግሬ ስርዓተ ቀብር በኋላ የተቀሰቀሰውን ሁከት ለማብቃት ባለሥልጣናት ከያዙ ጥረት ጋር በተያያዘ ነው ተብሏል። የሜሪላንድ ክፍለ ግዛት ዋና አስተዳዳሪ ላሪ ሆገን በቦልቲሞሩ የሰዓት እላፊ አዋጅ የደነገጉ ሲሆን የመንግሥት ትምህርት ቤቶች ዛሬ ተዘግተው እንዲውሉ አዘዋል። የትላንት ማታውን የመሰለ ሁከት በሜሪላንድ አይደገምም፣ ዛሬም አይኖርም ሲሉ ላሪ ሆገን ለጋዜጠኞች ተናግረዋል። ፕሬዚደንት ባራክ ኦባማም የሆጋንን አስተያየት አስተጋብተው ይህን ለመሰለ ዓመፅ ይቅርታ አይደረግም ብለዋል። ሁከቱን ከተማዋ ከደረሱባት ችግሮች ከባዱ ነው ሲሉ የገለጹት ከንቲባዋ ስቴፋኒ ሮሊንግስ ብሌክ በበኩላቸው ለአንድ ሳምንት የሚዘልቅ የምሽት ሰዓት እላፊ አውጨዋል። የእሳት አደጋ ተከላካዮችም በበርካታ የቦልቲሞር አካባቢዎች የደረሱ ቃጠሎዎችን ለማጥፋት እስከዛሬ ዛሬ ማለዳ ድረስ ሲታገሉ ታይተዋል። ሁከቱ የተቀሰቀሰው በብዙ መቶዎች የተቆጠሩ የሁለተኛ ደረጃ ተማሪዎች በሰልፍ ወደ አደባባይ ካመሩና አመፃው ለፖሊስ ቁጥጥር አመቺ እንዳይሆን ለማድረግ ወደ በርካታ መንደሮች ከገቡ በኋላ ነው። ሰልፈኞች ብዛት ያላቸው መደብሮች መዝብረዋል፣ መኪኖች አቃጥለዋል። በአድማ በታኝ ፖሊሶች ላይ ድንጋይ፣ ጠርሙስና ሌሎች ስብርባሪዎች ሲወረውሩም ታይተዋል። በግጭቱ ስድስት በሆስፒታል እርዳታ የተሰጣቸውን ጨምሮ አስራ አምስት ፖሊሶች መቁሰላቸውን እንዲሁም ከ ሀያ በላይ ሰዎች ተይዘው መታሰራቸውን ኮሚሽነሩ አንቶኒ ቤትስ ተናግረዋል። የፍሬዲ ግሬ ቤተሰቦች ሁከቱን እንዲያበቃ ትላንት ማታ ተማጽኖ አሰምተዋል። ለልጄ ፍትህን ጠይቁ እንጂ ከተማይቱን እንዳለች ማውደም ትክክል አይደለም ሲሉ እናትየው ግሎሪያ ዳርደን መክረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኔፓል ውስጥ በመሬት መንቀጥቀጡ የተፈጥሮ አደጋ ክፉኛ የተመቱ አካባቢዎች የሚኖሩ ሰዎች ለብርቱ የመጠጥ ውሃ ጥረት ተጋልጠዋል። ሌሎች ለሕይወት በእጅጉ አስፈላጊ የሆኑ መሠረታዊ ቁሳቁሶችን የማያገኙም። ሆኖም የእርዳታ ሰራተኞችና የሰብአዊ መብት ቡድኖች ሰለባዎቹንና በየፍርስራሹ ስር የተቀበሩትን ፈልጎ ለማውጣት በያዙት ጥረት ቀጥለዋል። በኔፓል የደረሰው ከባድ ርዕደ መሬት ርዕደ ምድር ስምንት ሚሊዮን ሰዎችን የጎዳ መሆኑንና በነዚያ ውስጥ አንድ ሚሊዮን አራት መቶ ሺህ ያህሉ የምግብ እርዳታ እንደሚያስፈልገው የተባበሩት መንግስታት ድርጅት አስታውቋል። የዓለሙ ድርጅት ባለስልጣናት በዛሬ እለት እንደገለጹት በመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር ወደ አራት ሺ ሶስት መቶ ጉዳት የደረሰባቸው ደግሞ ወደ ስምንት ሺህ አድጓል ብለዋል። የእርዳታ ሰራተኞች ፍርስራሾቹን ካጸዱና ራቅ ያሉ ስፍራዎችን መድረስ ከቻሉ በኋላ ግን ቁጥሩ ሊጨምር እንደሚችልም ባለስልጣናቱ አስገንዝበዋል። በአሁኑ ሰዓት ካትማንዱ የሚገኘው የአሜሪካ ድምጽ ዘጋቢ ስቲቭ ሄርማን እንደገለጠው ዛሬ ዋና ከተማዋ ለመግባት ችግር የለም፣ ወደ ገጠሩ መሄድ ግን አሁንም ፈተና ነው ብሏል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የጃፓኑን ጠቅላይ ሚኒስትር ሺንዞ አቤን ዛሬ በዋይት ሀውስ ቤተ መንግስት ተቀብለው ያነጋገሩ ሲሆን የሀገሮቻቸው ግንኙነት ከመቼውም በበለጠ መጠናከሩን ሁለቱም መሪዎች ተናግረዋል። በአንድ ወቅት የሁለተኛው ዓለም ጦርነት ባላንጣ የነበሩት የዩናይትድ ስቴትስና ጃፓን ዛሬ ሊስተጓጎል ወደማይችል ጽኑ ሽርክናና ሀቀኛ ወዳጅነት ተሸጋግሯል ሲሉ ሚስተር ኦባማ ተናግረዋል። ጠቅላይ ሚኒስትር ሺንዞ አቤ በበኩላቸው የሁለቱ ሀገሮች ግንኙነት ከመቼውም በላይ ተጠናክሮ ይገኛል። አለማችን የገጠሟትን ፈተናዎች ከመቼውም በላይ ይቅርታ፣ የገጠሟትን ፈተናዎች በመጋፈጥ ረገድ ቶኪዮ ከዋሽንግተን ጎን በግንባር ተሰልፋለች ብለዋል። ሁለቱ መሪዎች ዛሬ ማታ ጋዜጣዊ መግለጫ ከመስጠታቸው በፊት ንግግሮቻቸው የሚያተኩሩት የጋራ መከላከያ ኃይላቸውንና የኢኮኖሚ ትስስራቸውን በሚያጠናክሩበት መንገድ ላይ ይሆናል ተብሏል። ኢራን ባህር ክልሏ ውስጥ አንድ የንግድ ካርጎ መርከብ መያዟን ዩናይትድ ስቴትስ አረጋገጠች። ሁኔታውን ለመቃኘት የጦር መርከብና አውሮፕላን እንደምትልክም ገልጣለች። ማርሻል አይላንድስ በሚል መጠሪያ ይቀስፍ የነበረው ማሳሪክ ታይገርስ የተባለው መርከብ የኢራን ቃኝ ጀልባዎች ባገኙት ወቅት በኢራን የባህር ክልል ውስጥ እንደነበር የዩናይት ስቴትስ መከላከያ ሚኒስቴር ቃል አቀባይ አስረድቷል። ማሬስክ ታይገርስ ዘልቆ ወደ ባህሩ የኢራን ክልል እንዲገባ በኢራን ባለሥልጣናት ተጠይቆ እንዳልተስማማ በመግለጡም ከአንደኛው ቃኝ ጀልባ ከተተኮሰበት በኋላ ትዕዛዙን አክብሮ መቀጠሉን ቃል አቀባዩ ጨምሮ ገልጠዋል። በመርከቡ ላይ አንድም አሜሪካዊ ዜጋ የለምም ተብሏል። በመጨረሻም ኢንዶኔዥያ በአደንዛዥ እጽ ማስተላለፍ ወንጀል ክስ የተፈረደባቸውን ስምንቱን ባዕዳን ጨምሮ ዘጠኝ እስረኞች በሞት ለመቅጣት የመጨረሻ ዝግጅት በማድረግ ላይ ናት። ይህ የሚሆነው ዓለም አቀፍ የሰብአዊ መብት ተከራካሪ ቡድኖችና የዓለም መሪዎች ከባድ ተቃውሞ እያሰሙ ባለበት ሁኔታ ነው። የሞት ፍርዱ ከተበየነባቸው አውስትራሊያውያን እስረኞች የአንዱ እናት ለጋዜጠኞች እንደተናገሩት ልጃቸው ዛሬ በሀገሩ ሰዓት አቆጣጠር እኩል ሌሊት ላይ ይረሸናል። የሞት ፍርዱ በትክክል ምን ሰዓት ላይ እንደሚፈጸም ባለሥልጣናት ባይናገሩም ባለፈው ቅዳሜ በሀገሪቱ ሕግ መሠረት እስረኞቹ ያላቸው የሰባ ሁለት ሰዓታት ጊዜ ብቻ መሆኑን ገልጸውላቸዋል። ዛሬ ማለዳም ዘጠኝ የሬሳ ሳጥን የያዙ አስራ ሁለት የሚሆኑ የአምቡላንስ መኪኖች እስረኞቹ ወደሚገኙበት የደሴት ወህኒ ቤት ሲገቡ ታይተዋል። ዜናው አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌ ነን። በዓለም ዜናዎች የተጀመረው መደበኛው ፕሮግራማችን በ22፣ 25ና 30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከምሽቱ አራት ሰዓት ይቀጥላል። አሁን የዕለቱን አብይ ርዕስ የደቡብ ሱዳን የሰላም ድርድር አልመከነም ያሉት ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን ያላሳካነው ነገር ፈጣን የሰላም ውጤት ማምጣቱን ነው ሲሉ ተናገሩ። ኢጋድ የአካሄድ ለውጥ በማምጣት ድርድሩን እንደሚቀጥልም ገልጠዋል። እስክንድር ፍሬው ዝርዝሩን ይዟል። የደቡብ ሱዳን ድርድር ከሰባት ሳምንታት በፊት ሲቋረጥ ለሰላም የነበረው ተስፋም ደብዝዟል። ምክንያቱ ደግሞ ያ በየካቲትና ሚያዝያ ወር የተካሄደው ድርድር የመጨረሻ እንደሚሆን በኢጋድ መሪዎችና አደራዳሪዎች መገለጹ ነው። ያለውጤት ሲበተን ታዲያ ድርድሩ እንዳልተሳካ ሂደቱም እንደከሸፈ የቆጠሩ ጥቂቶች አይደሉም። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ግን ሂደቱ አልተቋረጠም፣ እንደቀጠለ ነው ይላል። ዛሬ ከደቡብ ሱዳን የመጡ ባህላዊ መሪዎችን እና የሰላም ኮሚቴ ተወካዮችን ያነጋገሩት ዋነኛው አደራዳሪ አምባሳደር ስዩም መስፍን ይህንኑ ያብራሩት። አካሄዱ ይቀየራል፣ የሰላሙ ሂደት ግን አይቋረጥም ነው ያሉት። ሰላም ሂደት በምንም መንገድ ቸል ለማለት ወይም ለመተው እያሰብን አልነበረም። የኢጋድ መሪዎች የሰላሙን ሂደት ሊተውት አይችሉም። ባለፈው የተካሄደው የሰላም ድርድር የመጨረሻ ዙር ነው ስንል ኢጋድ በድርድሩ ፈጣን ውጤት የሚያመጣ የተለየ አካሄድ ለመከተል ያስባል ማለት ነው። ለዚህም ነው አሁን የኢጋድ መሪዎች ኢጋድ ሲደመር ወደ ተሰኘው ስብስብ እያዘነበሉ ያሉት። ይህም ሆኖ እዚህ ላይ የሚያወዛገብ ነገር መኖር የለበትም። የደቡብ ሱዳን የሰላም ድርድር ክልላዊ ሂደት ነው፣ የኢጋድ የማደራደር ሂደት ነው። ይህንን ስንል ኢጋድ ሂደቱን ይመራል ማለት ነው። ያለ ክልሉ ቁርጠኝነትና ሂደቱን በሙሉ በማይመራበት ሁኔታ በደቡብ ሱዳን ሰላምና እርቅ ማሳካት አይቻልም። እስካሁን የነበረው የሰላም ሂደትም ቢሆን አልመከነም ባይ ናቸው አምባሳደር ስዩም መስፍን ሱዳን። ወይ ከናንተና ከመላው የደቡብ ሱዳን ሕዝብ ጋር በእርግጠኝነት ሰላም እናመጣለን። ጥረታችን አልመከነም። ያላሳካነው ነገር ፈጣን ውጤት ማምጣቱን ነው። ደቡብ ሱዳንን ወደ ዘላቂ ሰላምና ሕገ መንግሥታዊ ሥርዓት ወዳለበት አገርና ኅብረተሰብ የሚያሸጋግር ሰላም እስክናመጣ ድረስ ፈጣን ውጤት የለም። ብዙ ጥረት ይጠይቃል። በቀጣዩ የሰላም ሂደት ከኢጋድ በተጨማሪ ሌሎች ድርጅቶች፣ ሀገሮችና ዓለም አቀፍ ተቋማት እንደሚሳተፉም አቶ ስዩም አብራርተዋል። ከተሳታፊዎቹ መካከል ከየአቅጣጫው የተመረጡ አምስት የአፍሪካ ሀገሮች ማለትም አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ፣ ቻድና ሩዋንዳ ይገኙባቸዋል። ዩናይትድ ስቴትስ፣ ቻይና፣ ኖርዌይ እና እንግሊዝም ተሳታፊዎች ይሆናሉ። የኢጋድ ሀገሮችና የሌሎቹ ተሳታፊ ሀገሮች መሪዎች ጉባኤ በቅርቡ እንደሚካሄድም አቶ ስዩም ጠቁመዋል። ትክክለኛውን ቀን ከወዲሁ መናገር ማይቻልምን የገለጹት ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፈውን የዜና ትንታኔ ርዕስ ነው አሁን ወዲህ ወደ ዩናይት ስቴትስ ነው የምንመለሳችሁ ቀደም ሲል በዜናው እንደተደመጠው የቦልቲሞር ከተማ በፖሊሶች አያያዝ ጉድለት መሞቱ የሚገለጸውን የፍሬዲ ግሬን የቀብር ስነ ስርዓት ተከትሎ ከፍተኛ አመፅ ተካሂዷል። በአመፁ ንብረታቸው ከወደመባቸው ሰዎች መካከል አንዱን አዲሱ አበበ ማምሻውን አነጋግሯል ነው። አዎ ቀደም ሲል በዜናው እንደተደመጠው የምስራቅ ዩናይትድ ስቴትስ ክፍለ ሀገር ቦልቲሞር እንደ ትናንት ሰኞ ማታው ያለ አመፅ ዳግም እንደማያጋጥማት ዛሬ ማታም እንደማይደገም ገዢው ሌሪ ሆገን ለጋዜጠኞች ተናግረዋል። በቦልቲሞር ከተማ ትናት ማታ ምን ነበር? እንደገና ዝርዝሩ ዜና ትናንት ሰኞ የ25 ዓመቱ ወጣት የፍሬዲ ግሬ የቀብር ሥነ ሥርዓት የተከናወነበት ቀን ነበር። በብዙ ሺህ የሚቆጠሩ የሁለተኛ ደረጃ ተማሪዎች፣ በአብዛኛው አፍሪካ አሜሪካውያን፣ ፍሬዲ ሊሞት የቻለው ተይዞ ወደ እስር ቤት ሲወሰድ በፖሊሶች ተገቢ ያልሆነ አያያዝ ነው ብለው ያምናሉ። ወጣቱ ግሬይ ባለፈው ሚያዝያ 4 ቀን 2007 ነበር በፖሊሶች ተይዞ ወደ እስር ቤት እየተወሰደ ያለው። የእርዳታ ያለህ እያለ ሲማጠን ጥያቄው ከቁብ ባለመግባቱና በቸልተኝነት አያያዝ ሕይወቱ አልፏል ብለው ያምናሉ እነዚህ ተቃዋሚዎች። እናም በዩናይትድ ስቴትስ ፖሊሶችና በጥቁር ወይም በአፍሪቃ አሜሪካውያኑ ማህበረሰብ መካከል ያለው ግንኙነት ትክክል አይደለም እየተባለ ባለበት በአሁኑ ወቅት የሞተው ፍሬዲ ግሬይ የብዙዎችን ቁጣ አስነሳና ትናንሰኞ ከቅብር በኋላ አመፅ ተቀሰቀሰ። በዚህ ምክንያት የቦልቲሞር ከተማ ትልቅ ነውጥ ውስጥ ገባች ሱቆች የንግድ መደብሮች፣ አነስተኛ የምግብና መጠጥ መሸጫ ተቃጠሉ፣ ተዘረፉ። ወደ 15 ያህል ፖሊሶች ከባድና ቀላል የመቁሰር አደጋ ደረሰባቸው። ከሀያ በላይ ሰዎች ታሰሩ። መኪናዎች፣ በተለይም የፖሊስ መኪናዎች ደቀቁ፣ ተቃጠሉ። በዚህ መካከል ቦልቲሞር ውስጥ የመጠጥ ቤት መሸጫ መደብር ሊከር ስቶር ያላቸው አንድ ኤርትራዊ አግኝተን አወያየን። ሱቆ ላይ ምን ጉዳት ደረሰ? በእርሶ ላይስ? የሚሉና ሌሎችንም የወቅቱን የቦልቲሞር ከተማ ሁኔታ የተመለከቱ ጥያቄዎች አቅርቤላቸዋለሁ። አቶ ሚካኤል ብርሃና ይባላሉ። እንደምን አለ አቶ ሚካኤል ልበል አለን የውልክ። ደህና ነህ? ምንድን ነው እዚህ ቦልቲሞር ውስጥ ባለው ህዝባዊ አመፅ ወይም መነሳሳት ባለው ሁከት ምክንያት የጠፋብህ ንብረት አለ የሚል መረጃ ስለደረሰኝ ነው። እስቲ ታሪኩን ንገረኝ። አክቹዋሊ ያው በቲቭ እንደምትከታተሉት ያላችሁት ነው ነገሩ ማለት ነው። በእርግጥ አካባቢያችን ፉልተን ኤምፕረስማን ነው የሚባለው ያው ልጅ የተገደለበት አካባቢ ነውም በትክክል ምንድን ነው እዛ እርስዎ ያለሁት ሊከር ስቶር ነው ያለኝ። ስንት ጊዜው ነው ከተቋቋመ? ከተቋቋመ የሚገርመ አምስት ወሩ ነው። አዲስ ነው፣ አዲስ ነው። በጣም ብዙ ገንዘብ የወጣበት ሊከር ስቶር ነው። የሚገርም ነገር እና ግድያው ከተፈጸመበት ልጁ ከሞተበት ቦታ አካባቢ ነው ያለው። ነው ያሉኝ። አው ያው እሱም ልጁም ያው ካስተመር ነው። በእርግጥ ፐርሰናልም እናቀዋለን ከልጁ ጋር እሺ። ያ እናቀዋለን። ያው የሰፈር ልጅ ነው። ደንበኛም ነበር የእናንተ ቤት ያ ደንበኛም ነው። ይመላለሳል ስቶር ላይ እሺ፣ ምን ደረሰበት ቦታው ስቶሩ፣ የንግድ ቦታው? ያው ትላንት እንግዲህ ያው አንድ የሆነ ልጅ አለ፣ ወንድሜ ልበልክ እንግዲህ፣ ያው አብሮኝ የሚተጋግዘው እዛ ስቶር የሚሰራ ሆነ፣ ምስተ ለማድረስ ያው ፎር ኦ ክላክ የሚሆን ወደ ቤት ሄድኩኝ እና ከሰዓት በኋላ ስቶሩን ክፍት አርጌ ኤኒቲንግ ደውልልኝ እሷን ድሮፕ ልክ ቤት ስገባ፣ ያው መሳሪያ ይዘው እያስፈራሩኝ ነው ምን ላርግ ምናምን አለኝ ያው ትለታልሱ ተዘግቶ ነበር ማለት ነው። ተዘግቶ ነበር ያ ዝግ ነው። በፊት መግባት አይችሉም። ሰረንዳ ነው ያው ጠንካራ እንትን ነው ያለው። ከኋላ ግን መግቢያ አለው እና ያው ከፈተላቸው መግቢያውን፣ ሰበሩትና ከውስጥ ከዛ ክፈት አሉት ያው መክፈት ነው ያለበት። እሱም አቁሙን የሚፈቅደው ተታገለ። የሚገርም ነገር እንኳን መጥፎ ነገር አልደረሰበት ራሱ ላይ እንጂ ያው የንብረቱን ማያሳዝንም ማለት ይቻላል። በእርግጥ ያው ሀብተው የተፈጸመው ያው ልጁ በሞተው እንዲህ አይነት እንቅስቃሴ ማድረጋቸው በአንድ በኩል ያው ደስ ይለካል፣ ማለት ለራይት ነው። ለምን ተገደለ መገደሉን መታወቅ አለበት በሚባል አስተያየት ነው። እንግዲህ ያው ስንት ወገኖቻችን የጠፉ የታረዱ በባህርም ኢትዮጵያም፣ የሆነ ኤርትራውያኖች በሙሉ እንግዲህ የሚጠይቅም የለባቸውም። ደስ ይለካል። በእርግጥ ያሁን ንብረት ስለጠፋብኝ ብዙ ምንትን የምለው የለም ግን ቪክቲም የሚሆነው ደግሞ ያው የሌላ ዜጋ ነው። ሰለባው የሚሆነው አዎ፣ ያ ሰለባው የሚሆነው አየህ፣ ያው ቢዝነስ ያለው ሰው ሰርቶ የሚበላ ነው። ተጎጂ እሱ ነው። አዎ፣ ትክክል። ማስማት የሚገባቸውን ቦታ ቢሆን ጥሩ ነው። ያው መፍትሄም ይገኝበታል ማለት ትችላለህ። ግን የግለሰቦችን እንትን እየዘረፍክ፣ በእርግጥ ሰዎቹም የምናውቃቸው ሰዎች ነው። እኔ ከመሀላቸው ነበርኩኝ ስቶር ውስጥ አሁን ሲዘርፉ አዎ ምን ለመከላከል አልሞከሩም። ያውቁኛል። እንዲያውም ቀስ ብላችሁ ሰዱ እያልክ ነው። ምን ታደርጋለህ? የማት ናቸው የሰፈራራችሁ አለው። ከዛ በላይም ሌሎችም አሉ ው እዛው አካባቢ ነኝ። አሁን እንግዲህ እንዳሉ እነሱ ነው ሞልተው ያለ አካባቢው ስላሉ፣ አብራችሁ ደግሞ እዛው ቤት ውስጥ ስለሆናችሁ፣ እንደው እርስዎን ሲያዩ እንኳን ትንሽ ለመታገስ ዝርፊያውን ለማቆም አልሞከሩም። ምንም አይሞክሩም። ያው የሰፈሩ አይደለም የሚሰርቁ፣ እንዲህ አይነት አጋጣሚ አግኝተው። አሁን ያው ናሽናል ጋርዱ እንዳለ ከተማው ላይ የተንቀሳቀሰ ነው ያ ናሽናል ጋርድ ያቆታል። እነሱ ቀልድ የለም በነሱ። እንግዲህ ትንሽ ደህና ሆነዋል። ዛሬም ያው እናድርጋለን እያሉ ነው። አሁን እነዚህ ካስተመሮቻችን ያው እንደዛ እያሉን ነበር። ጉዳቱ ምን ያህል ነው? ሶም ኪያል ምን ያህል በስንት ብር የሚገመጥ በንብረት ስታየው ያው ከአምሳ እስከ ስልሳ ሺህ ራፍሊ ይሆናል። ይሄ በፊደንስ ነው ምልክ ኢንቮይስ ያለው ምን ያለው ሌላው ዳሜጅ ያደረጉትን ነገር ትተህ ማለት ነው። የጠፋው ንብረት ያው ቤቱ ፈራረሰ። ቤቱ አልፈራረሰም፣ ደግነቱ ያው ቤቱም አላቃጠሉትም። ያው የነበረውን ንብረት ነው የዘረፉ። ያው ትልቅ ነው ሊከሩ፣ ያው ሄቭ ንብረት ነው ደግሞ። ያው ሊከር እንደምታውቀው አምሳ ከምናምን አንድ ባትል የሚደርሳለ በካርቶኖች ነው ኦርደር የምታደርገው። እሱ ምንድን ነው አሁን ያለው። አሁን በአሁኑ ሁኔታ እኔና ርሶ ስናወራ ከተማ ውስጥ ያለው ሁኔታ ምን ይመስላል? ተረጋግቷል? ደህና ነው? አሁን ትንሽ የተረጋጋ ይመስላል። ያው እነሱም እንደ ድሮ ህይወታቸው ውጭ ነው የሚቀመጡ። እንግዲህ ውጭ አሉ፣ ያው ሀይ ባይ እየተባባልክ ነው ለሰረቁም አብሬው አብሬያቸው የነበርኩ ትላንትን ወስበኖን ይሉሃል። ምን ትላቸዋለህ? ውስ ያልክ ነው ምንትሄድ አሁን ይሄ ንብረት ይሄን ያህል ወድሟል። እንግዲህ እስከ አምሳ ሺህ ዶላር የሚገመት ንብረት ነው የወደመው። ምናልባት ወደ ስራው እንደገና ተቋቁሞ ለመመለስ እዛው አካባቢ ለመቆየት ያስባሉ። ያ ረ ችግር የለኝም፣ በሶስት ቀን ሁሉም ፊክስ አደርገዋለሁ። አሁን እንትኖቼ እንትን እያልኩ ነው ያው የኋላ በር የሰበሩበት አሁን ኦርደር አድርጌ ያመጣሁለት ነው ኢንሹራንስን ምናምን ላሳያቸው ምን ያህል እንትን እንደደረሰበት ኢንሹራንስ አለው አይደለም። ዋናው ትልቁ ነገር ማለት አጋጣሚም ክሎዝ ስትሪት ነች። ኢንሹራንስ ካምፓኒው ቢልዲኑ ያው የኔም ስለሆነ ሁሉም ኢንሹራንስ ነበረው። እንግዲህ የሚያደርጉትን እናያለን። ህንጻው የግለ የግሎ ነው። ያ ኮል መሸጫ ሱቁ ያለበት ሱቁ ያለበት የኔ ነው። ፕሮፐሪቲው ያው ሁለት ከላይ ያለው ታችኛው ያው ቢዝነስ ነው። ያው ቤዝመንትም አለው እና የፈረሰውንም አሳድሰው ስራው እዛው እዛው ቦታ ይቀጥላሉ። ሌላ ቦታ መሄድ አይፈልጉ። ፐርፐዝ ልላንትን ለማጥቃት የሚነሳ ሰው ከሆነ የግል ችግር ቢሆን ያው እንደምትለው ነው የምታደርገው። ግን ያ በጣም እንግባባቸው ሰዎች ናቸው። ያዘረፉትም የሰረቁትም አሁንም አብረን ነው ከነሱ ያለ ነው። ምንም ባታምንም ነው የምልህ አይ መልካም ነው እንግዲህ፣ ጥሩ ነው። ወደፊት እንግዲህ ሁኔታውን እንከታተላለን። እዛም አካባቢ የባሰ ነገር ካለም እንገናኛለን። አቶ ሚካኤል ብርሃነ እግዚአብሔር ይስጥልኝ። እንግዲህ መልካም ድል ቀን ለሁላችሁ። በእስር ላይ የሚገኙት የዞን ዘጠኝ አምደኞችና ጋዜጠኞች ደብዳቤ ነው የተከታዩ ዘገባ ትኩረት። የታሰር ኩለታ በሚል ርስ ያወጡት ደብዳቤዎቻቸው በአምዶቻቸው ላይ ለንባብ በቅተዋል። የጽሑፎቹን ምንነትና ትክክለኛነት አስመልክቶ አሉላ ከበደ የዞን ዘጠኟን አምደኛ ሶሊያና ሽመልስን አነጋግሯል። ቶሊያ ና ሽመልስ ከዞን ዘጠኝ የኢንተርኔት አምደኞች አንዷ፣ በተደጋጋሚ በተለይ በኢትዮጵያ በአሁኑ ሰዓት በስር ላይ የሚገኙትን የዞን ዘጠኝ አምደኞች አጋሮችን በተመለከቱና በኢትዮጵያ ጋዜጠኞች፣ በተለይ ፕሬስ ነፃነትን በተመለከቱ ርዕሰ ጉዳዮች በተደጋጋሚ ትቀርብ ያለሽ የክስ መዝገቡን በአንቺው ነው እና እስኪ ለዛሬው ውይይታችን መነሻ ወደሆነን ጉዳይ እንግባ። የታሰር ኩለታ በሚል ርዕስ ዞን ዘጠኝ በመባል ከምትታወቁት ዘጠኝ የኢንተርኔት አምደኞች ስድስታችሁና አብረዋቸው ከታሰሩት ጋዜጠኞች እንዲሁም ከመታሰር ድነው እንዳንቺ ሁሉ የተሰደደ አንድ ሰው ነው። ከመታሰር ድነው እንዳንቺ ሁሉ ለስደት የበቃውን ጆማኒክስን የተሰደድ ኩለታ በሚል ርዕስ እሱም የጻፈው ደብዳቤ ተካትቷል። የአስር ወጣቶች ለእስርና ለስደት የበቁበትን ቀ የዕለት ውሎ የተረኩበት ጽሁፍ ነው ማየው። ሶሊያና በቅድሚያ ኢትዮጵያ ዞን ናይን ወይም ኢትዮጵያ ዞን ዘጠኝ በተሰኘው የኢንተርኔት አምዳችሁ ላይ የወጣ ጽሁፍ በመሆኑ የአምዱ ዋና አዘጋጅም አንቺ ነሽ። ና በቅድሚያ ጽሁፉ ትክክለኛ ነው? ምንጩስ ማን ነው? በእርግጥ የባለታሪኮቹ ጽሁፍ ነው። ልክ ነው? አዎ እንግዲህም ዋናው ይሄንን የታሰርኩ ለታን ስናስብ ምንድን ነው እያሰብን የነበረው፣ ከታሰሩ አንደኛ አንድ አመት ይሆናቸዋል። ና ያንን አስመልክቶ አንዱን አመት ስናስብ ምን ብናደርግ ጥሩ ነው? አንደኛ አመቱን ለማስብ እንደተለመደው ሁሌ በዚህ ቀን የታሰሩት ከማለት ውጪ የሚለውን ሀሰብን እና የሰው ሰው የሚል ነገር ቢኖረው የውሏቸው እንዴት ይመስል እንደነበር እንደ ማንኛውም አገሪቷ ውስጥ እንዳለ ወጣት አይነት ቀን እንደነበራቸው እና ያ ማንም ሰው ላይ ሊፈጠር የሚችል ነገር ሊሆን እንደሚችል ማሳየት ያሰብ ነው። ስለዚህ የዞን ዘጠኝ ዌብሳይቱም እና የማህበረሰብ ሚዲያ ገጹን እናስተዳድረው ሰዎች ሶስት ነን። ሶስታችን ውጭ ያለ ነው ማለት ነው የቀረ ነው ያልታሰር ነው የዞን ዘጠኝ አባላት እና ከዛ አስበን እስቲ ታሪካቸው ምን ይመስላል የሚለውን ለማየት ሞከርን። ስለዚህ ሁሉም ለነገሩ በተለያየ ጊዜ ለተለያዩ ሰዎችም ሙሏቸውን ይነግሩ ነበረ። ሰብአዊ ነገር እንዲኖረው ብለን ግን ከቀን ጀምሮ የተያዙበት ሰዓት ምን ይመስል እንደነበር እያንዳንዳቸው እንዲነግሩን አደረገ። እንደዛ ነው ያደረገ ነው ያው አገር ቤት የነበረው አንደኛው ወዳጃችን ጆቫኒክስን በወቅቱ በእስሩ ወቅት አገር ቤት ስለነበረ የዛ ለት እንዴት እንደሰማ ከዛ በኋላ እንዴት እንደተደረገ ለማውራት ነው የሞከር ነው። እንግዲህ ስለዚህ የእነሱ የራሳቸው ታሪክ ነው። የእነሱ ታሪክ ነው ተጨባጭ ነው፣ ሀሳብ ወለድ አይደለም። አዎ መልካም ሶሊያና። በአመዛኙ ቀደም ብለሽ አንቺ እንደገለሽው የአንድ ወጣትን በእያንዳንዳቸው የተናጠል ህይወት ውስጥ ስንመለከት የአንድ ወጣት አብዛኞቹም የተለያየ ስራ ውስጥ ያሉ እንደመሆናቸው የአንድ ሰራተኛን የእለት ውሎ ጭምር ይመለከታል። አንዱ ካለቃው ጋር ሲነጋገር የነበረውን ያነሳል። ሌላው መንገድ ላይ ከጓደኛው ጋር በመጓዝ ላይ ካለበት ወይም ከነበሩበት ሲወጡ የገጠማቸውን በእስርና በደህንነቶች የእስር ሂደት የነበረውን ወይም የሚመስለውን ገጽታ ነው የምናነበው። በደብዳቤያቸው እንዴት እንደ ታሰሩ፣ በአጭሩም የዚያችን ቀን የአንዲት ቀን ውሎ ገጠመኞች በስዕል በሚያሳይ መልኩ ምን እንደሚመስል ይተርካሉ። እንዳልሺው ከእስሩና የደህንነቶቹ ክትትልን ጭምር ካልተመለከትን የአንድ ወጣት ቅድም እንዳልሺው ሰው ሰው የሚሸት የዕለት ውሎ ነው የሚያሳየው። ብዙዎቹም የጠበቁት አይመስልም። እስኪ ንገሪን። አንቺም ተከሳሽ ነሽ፣ አንቺም የእነሱን ህይወት ተጋሪ ነሽ። ከአንቺ ጋር የተነጋገሩበትን በተናጠል የሚያነሱ ታሪኮችም አሉ በዚህ ሰዓት ከእሷ ጋር ተደዋወልን፣ እናወራን፣ በስካይፕ ተነጋገርን፣ በጂሜይል መልእክት ላኩላት። እኚህን አይነት መልእክቶች እንሰማለን። አንዳንዶቹን ጠቅሰን እየጠቃቀስን ለቅምሻ ከማየታችን አስቀድሞ እስኪ በመሰረታዊ ይዘት ላይ አንዳንድ ነጥቦችን አጋሪ። ነው እንግዲህ ያው እንደ ቀድም እንዳልኩ እነዚህ ልጆች እንደ ማንኛውም ልክ ኢንተርኔት ላይ እንዳለ ሌላ ሰው ወይም ሀገሪቷ ውስጥ እንዳለ ከትምህርት ወጥቶ ስራ ሄዶ ስራ ሰርቶ ብሎ ቤቱ እንደሚገባ ወጣት ነው። አኗኗራቸው የተለያ ነገር አድርገው አይደለም። እና ዋናው ማስተላለፍ ያመጣ ነው መልዕክት ማስተላለፍ የፈለግነው ነው መልዕክት እሱን ነበረ። ያንን የሚያነብ አንድ ሀገር ቤት ሆኖ ያንን የሚያነብ ልጅ ቢሮ ሆኖ ሊያነብ ይችላል። መንገድ ላይ እየሄደ ስልኩ ላይ ሊያነብ ይችላል። እና ያንን ሲያነብ እነዚህ ልጆች ለካ እኔ እንደማውቀው እኔ እንደምኖረው ይኖሩ የነበረ አይነት ነገር ነው። ምክንያቱም ልክ ከእስር በኋላ እና ጉዳዩ በጣም ብዙ ጊዜ ሲወራ ፖለቲካዊ ይሆናል ሀሳብን የነጻነት መግለጽ ዲሞክራሲ ነጻነት ምናምን እየተባለ ሩቅ ይመስላሉ። እነዚህ ሀሳቦች ላይ ያሉ ይመስላሉ፣ እና እነሱ ሀሳቦች ሩቅ አይደሉም። እነዚህ ልጆች የሚያደርጓቸው ለምሳሌ ጦማር፣ መጽሐፍ፣ ስካይፕ ላይ መገኘት፣ ጂሜል ላይ ማውራት ምናምን ብዙ ሰው ኢንተርኔት ላይ የሚውል ሰው የሚያደርገው እያንዳንዳቸው እንቅስቃሴዎች ናቸው። እና እነዚህ እንቅስቃሴዎች በፖለቲካው ወይም ከመብት ጉዳይ አንጻር ብቻ ስናይ እንደምናየው ሩቅ የሚመስል አብስትራክት የሚመስለውን ሀሳብ ነው ወደታች ለማምጣት የሞከር ነው። እንግዲህ ትሬንዱን ወይም ደግሞ ባህሉን ያሳያል። አሁን አይተ ከሆነ አቤልም ልክ ሰዎች ቢሮ መጥተው ለምሳሌ አቤል ካለቃው ጋር እያወራ እያለ ቢሮ መጥተው ትፈልጋለ ሲሉት የትዊተርና እና የፌስቡክ አካውንቴ ክፍት ነበር ይላል። ኮምፒውተሩ ላይ ክፍት እንደነበረ ነው ተነስቶ የሚሄደው። ተመሳሳይ ነገር አሁን ዘላለም ጋር ከኔ ጋር ጂሜል ላይ እያወራ ነበር ና እሱም ልክ ሲጠሩት ጠሩኝ ብሎ ጽፎ ነው የሄደው። እንደዚህ እንደዚህ አይነት ልምቶች አሉ እና ይሄ እንግዲህ እርግጠኛ ነኝ አብዛኛዎቻችን አገር ቤት በተለይ ቢሮ ውስጥ ከፍተን ሶሻል ሚዲያ ፔጆቻችንን ከፍተን ከዛ ሌላ ስራ ልንሰራ እንችላለን። እና ልክ እዛ ላይ ሰዎች እንዴት በቀላሉ ኮሚኒኬት የሚያደርጉት አሁን ኤዶም የምንወስድ እኔና ኤዶም አብዛኛውን ጊዜ ምሳረፍቷ ላይ ስካይፕ እናወራለን። በአገር ቤቱ ባልነበርኩባቸው በስካይፕ አማካኝነት ትነጋ እናወራለን እናወራለን። ምሳ ሰዓት ላይ ምሳ የምሳረፍት ላይ ስካይፕ ላይ እናወራለን። ከዛ በኋላ ማታ ደግሞ ቤት ስገባ ወይ ትዊተር ላይ ዳይሬክት ሜሴጅ ልካለው ወይ ነዚ ያረጋለው ምናም ብላ ትሄዳለች። ይሄ እንግዲህ ምናልባት አንደኛው ሶሻል ሚዲያ ትሬንዱንም የሚያሳይ ይመስለኛል። ብዙዎቻችን አሁን አታች ድንን ቀን ፌስቡክ ላይ እንውላለን፣ ከዛ ስልካችንን እያየን ታክሲ ውስጥ እንሄዳለን፣ ከዛ ቤት ስንገባ ሜሴጅ ልካለን። እንዲህ እንዲህ አይነት ነገሮች አሉና እንደዚ አይነት ማንኛውም ሰው የሚያደርጋቸው ግንኙነቶች ነበሩ። መንገድ ላይ መሄድ ተስፋ ለም ማኪያቶ እየጠጣ ነው። ካፌውን ታውቀዋለህ። አሁን ምርፈቅ ካፌ ስትል ማንም ሰው ያውቀዋል። አራት ኪሎ ላይ እዛ ቁጭ ብሎ ካፌ እየጠጣ ካፌ ውስጥ እየጠጣ ዜጣ እያነበበ ያለ ሰዎች መጥተው ሲወስዱት፣ እንደዛ እነሱ አይነት ነገር ነው። ኢሞሽናል እንትናቸውንም ታይበታለህ፣ መግለጫቸውን። ለምሳሌ ተስፋለም ሲታሰር፣ ሰውን ዞር ዞር ብዬ ሳየው ኖርማል ነው ይላል። ምንም ነገር ሀብትን እያደረገ አይደለም። እኔን ከካፌው መካከል ሲወስድኝ ዞሮ ያየኝ ሰው የለም ይላል። ተመሳሳይ ነገር የአወራ እናትን አይልም። ከቢሮ ወደ ማዕከላዊ ሲወሰድ አካባቢው ሳያው ሰዎች እለት እለት እንቅስቃሴያቸውን ያከናውናሉ። እና ይሄ ከእለት ከእለት እንቅስቃሴ ወደ ትልቅ ፖለቲካ ክፍስና ኬዝ የተሻገሩበትን መንገድ በደንብ ገልጸውታል ይመስለኛል። የዞን ዘጠኛዋ ሶሊያና ሽመልስ የታሰር ኩለታ በሚል በዛሬ ዕለት ለንባብ የበቃውን የታሳሪዎቹን ወጣቶች ደብዳቤዎች በተመለከተ የሰጠችውን ምላሽ ነበር ያሰማናችሁ። ሰፋ ያለውንና በተለይ ደግሞ ከደብዳቤዎቻቸው አንዳንዱን እያጣቀስን የምናሰማበትን በሌላ ጊዜ እናቀርባለን። አድማጮች፣ አሁን የፕሮግራም ማሳሰቢያ ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየ አካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ አድማጮች ዝግጅታችን ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ሐኪሞን ይጠይቁ፣ ሐኪሞን ይጠይቁ ለምሽቱ በሕክምናው ቋንቋ አርትራይትስ በመባል በሚታወቀው የመገጣጠሚያ ህመም ዙሪያ ያተኩራል። በተከታታይ በሚቀርቡ ዝግጅቶቻችን የህመሟን ምንነት፣ መንስኤ፣ መከላከያና የሕክምና አማራጮች እንመለከታለን። ከአድማጭ በደረሰን ጥያቄ መነሻነት የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የመስኩ ልዩ ባለሙያ የሆኑትን ዶክተር ሞገስ ሲሳይን አወያይቷል። ወደ ቅንብሩ ዶክተር ሞገስ ሲሳይ፣ በቅድሚያ ለጊዜው አመሰግናለሁ። ከአድማጮች ለደረሱን በተለይ በመገጣጠሚያ ህመምነት የሚታወቀው በልማድ መገጣጠሚያ ህመም ይሰኛል። ምናልባትም በተሻለ አማርኛ የአንጓ ብግነት በመባል የሚታወቀውን የህመም አይነት አርትራይተስ በተመለከተ ከአድማጫችን የደረሰን ጥያቄ ነው መነሻው። እስኪ በቅድሚያ ይህ የመገጣጠሚያ ህመም የአንጓ ብግነት የተባለ የህመም አይነት ምንድን ነው? ምን ሲፈጠር ነው አንድ ሰው ለዚህም ተጋለጠ የምንለው? ብዙ ጊዜ የመገጣጠሚያ ወይም በእንግሊዝኛው ጆይንት የሚባለው ችግሮች በሁለት ሊከፈሉ ይችላሉ። ሌሎችም ይኖራሉ፣ ግን በሁለት ብናስቀምጣቸው ነገሩን ለመመልከት ይቀለናል። ሁልጊዜ መገጣጠሚያ ላይ ካርትሌጅ የሚባል በአጥንትና በአጥንት መካከል እንደ ድልዳል ሆኖ የሚያገለግል አለ። ያ ብዙ ጊዜ በጊዜ ሂደት እድሜ እየገፋን በሄደ ቁጥር ያ ካርትሌጅ ልጅ እየመነመነና እየሳሳ በሚሄድበት ጊዜ በአጥንትና በአጥንት መካከል ድልዳል የሚሆነው ነገር ይጠፋል። በዚህ ጊዜ እንቅስቃሴ በሚደረግበት ጊዜ አጥንት በአጥንት መፈጋፈግ ይጀምራል። ያ እንግዲህ በእንግሊዝኛው ኦስቲዮአርትራይት የሚባለው ነው። ሌላው ደግሞ እዛው አካባቢ ኢንፍላሜሽን ወይንም ቁስለትን የሚያመጡ ችግሮች አሉ። ይህ በመጋጠሚያ ላይ የተወሰነ ሳይሆን አጠቃላይ የጤና ሁኔታንም ሊነካ ይችላል። በዛ ሁኔታ በሚፈጠርበት ጊዜ መገጣጠሚያ ላይ እብጠት፣ እንቅስቃሴ መቀነስ፣ በእንግሊዝኛው ስቲፍነስ የሚባለው ነገሮች ይከሰታሉ። ይህንን ለማብራራት የሞከርኩት ሕክምናው ላይ ልዩነት ስለሚያመጣ ነው። የመጀመሪያው ስትራክቸራል ወይንም የአፈጣጠሩ ሁኔታ በጊዜ ሂደት የተጎዳ ስለሆነ ያንን መመለስ የሚችል መድኃኒት የለም። ብዙ ጊዜ ከዛ የሚነሳውን ህመም ለመቋቋምና ሂደቱን ዝግ ለማድረግ ነው። ሌላው ግን ብዙ ሊደረግ ይችላል። መልካም። የህመሙን ምንነት ዋና ዋናውን አይነቶችና መንስኤውን ጨምረው አስረድተውናል ዶክተር ሞገስ። በዋናነት ጎልቶ የሚታየውን ቀደም ብለው የጠቀሱትን ሩመቶይድ አርትራይተስ የሚባለውን እና ይህን በጣም የተለየ ትኩረት የሚሰጠውን የአንጓ ብግነት አይነት እንመልከት። ከሰውነት የበሽታ መከላከል ስርዓት ጋር ተያይዞ የሚነሳበት ሁኔታም አለና ምንድን ነው ጠባዩ? ምን አይነት ሁኔታዎች ናቸው ይህን የሚፈጥሩት? እስኪ ደግሞ ስለ እሱ ያስረዱን ሩሞቶይድ አርትራይት በእንግሊዝኛው ቃል ኦቶ ኢሚዩን ይባላል። ሰውነታችንን ከባክቴሪያም ሆነ ከተለያየ በሽታ የሚከላከሉልን የሰውነት ክፍል እና እነሱ አንዳንድ ጊዜ ራሱን ባለቤቱን እንደ ጠላት ይመለከቱትና እና ራሱን ማጥቃት ይጀምራሉ። ያም በሚሆን በጊዜ ኦቶ ኢሚዩን የሚባሉት በሽታዎች ይከሰታሉ። ለምን ግለሰቡ ያ ሁኔታ እንደሚከሰትበት የታወቀ ነገር የለም። አንዳንዶቹ ሴታፕ ነው። በዛ ሰውዬ ሰውነት ውስጥ እነዚያ ሁኔታዎች አሉ። አመቺ ሁኔታዎችን እየጠበቀ ነው እንጂ ያ ሁኔታ አለ ብለው የሚያስተምሩ አሉ። እና ያ ሁኔታ በሚፈጠርበት ጊዜ በሰውነታችን ውስጥ ቁስለትን ያመጣል፣ በእንግሊዝኛው ኢንፍላሜሽን የሚባለው ። ያ ደግሞ በወቅቱ ካልተገታ ከባድ ሁኔታዎችን ያስከትላል። ወደዚህ ከመምጣቴ በፊት ኢትዮጵያ ሁኜ በሰራሁበት ዘመን እንደዚሁ በሱ ሁኔታ ያሉ ሰዎች አጋጥመውኝ ያውቃለሁኝ። እና በዛ ሁኔታ እንደዚሁ የመጋጠሚያው ማበጥ ብቻ ሳይሆን ከፍተኛ ሕመምን ስለሚያስከትል ትልልቅ ሰዎች እንደ ሕፃን ሲያለቅሱ ያየሁበት ጊዜ አለ። በጣም ያማል፣ ከፍተኛ ሕመም አለው። ብዙ ጊዜ አንደኛው መለኪያው ማወቂያው ሰዎቹ ጠዋት በሚነሱበት ጊዜ ካልጋ በሚወርዱበት ጊዜ ተነስተው ወደ አውዲህ ለመንቀሳቀስ ሰው መጋጠሚያዎቻቸው ያስቸግሯቸዋል። የሻይ ኩባያቸውንም ሆነ ቡና ስኒያቸውን ለማያዝ በሚሞክሩበት ጊዜ ጣቶቻቸው እንደ ልብ አይታዘዟቸውም። ይሄ ሁኔታ ለአርባ አምስት ደቂቃ፣ ለአንድ ሰዓት ከዛም በላይ ጊዜ ሊቆይ ይችላል። ያም የሚሆንበት በመጋጠሚያዎቹ ውስጥ እብጠት ስለሚኖር ያ ኢንፍላሜሽን ያልነው በዛ ምክንያት የመጋጠሚያዎቹ እንቅስቃሴዎች የተገደቡ ይሆናሉ። ስለዚህ ያ ሁኔታ ብዙ ጊዜ ብዙ ጊዜ ጠዋት ላይ ጎልቶ የሚታየው ሰዎቹ ካረፉ በኋላ ከረጅም ረፍት በኋላ ማለትም ተኝተው ሲነሱ ያ ሁኔታ ይታያል። ያኛው ግን ቀደም ብለን የጠቀስ ነው ብዙ ጊዜ የድልዳሉ ወይም የኩሽኑ መጎዳት ስለሆነ ብዙ ጊዜ እንቅስቃሴ ባደረጉ ቁጥር ያ ህመሙ ይከሰታል። እንደዛኛው የከፋ አይሆንም ግን እንደዛ አይነት ስሜት ይፈጠራል። ይህ አንዱ ራሱ መለያ ይሆናል ማለት ነው። መልካም። ቅድም ሁለት አይነት አስተሳሰቦችን አስረድተውናል። ይሄ ሰውነት ራሱ ተቆጥቶ የሚፈጥራቸው፣ ለአድማጮች እንደው ግልጽ ለማድረግ ኦቶ ኢሚኒ ማለት ሰውነት ራሱ ጠላት እንደመጣበት አድርጎ የሚፈጥረው ነገር ነው። ምንድን ነው ኦቶ ኢሚውን ማለት? ኦቶ ኢሚውን ማለት እንግዲህ ኦቶ ማለት በእንግሊዝኛው ቃል ሰልፍ ማለት ነው፣ የግል ማለት ነው። ኢሚውን ማለት መከላከያ ነው። እንግዲህ በነጭ የደም ሴሎች አካባቢ ያንን ሁኔታ የሚሰሩ አሉ። የሰውነታችን ጠባቂዎች ናቸው። ከውጭ ጠላት ማለትም ከባክቴሪያ ከተለያየ ሁኔታ ሰውነታችንን የሚጠብቁ ናቸው። አንዳንድ ጊዜ ያ ሁኔታ ያንን በማድረግ ፋንታ ልክ ሰው ያሳደገው ውሻ መልሶ ባለቤቱን እንደሚነክስ፣ ያ ሁኔታ ግለሰቡን ራሱን መልሶ ማጥቃት ይጀምራል። በዛ ሁኔታ እንደዚህ አይነት ጉዳቶች መከሰት ይጀምራሉ። በተለይ በመጋጠሚያ አካባቢ እንደ ሩሞቶይድ አርትራይትን የተመለከትን እንደሆነ እብጠት፣ ህመም፣ አንዳንድ ጊዜ ከላይ ያለው ቆዳ ሙቀት ይኖረዋል። አንዳንድ ጊዜ ምቅላት ይኖረዋል። ያ እንግዲህ ኢንፍላሜሽን የሚባለው ነገር መለያችን መታያዎች ናቸው። ያ ሁኔታ እንግዲህ እየቀጠለ ይሄዳል። አንዳንድ ጊዜ የሰዎችን ትንሽ ሊያሳስታቸው የሚችል ለምሳሌ እንዳልኩት ጠዋት ህመሙ የከፋ ይሆንና ቀኑ እየገፋ ሲሄድ ህመማቸው ትንሽ እየቀለላቸው ይሄዳል። በሽታው ሄደ ማለት አይደለም። በሚቀጥለው ቀን እንደገና ተመልሶ ያው ስሜት ይመጣል። ስለዚህ ለዚህ ምን ሁኔታ ለረጅም ጊዜ ከመግፋቱ በፊት ሕክምናን ባለሙያዎችን ማነጋገር፣ ሕክምና እርዳታን መፈለግ ትልቅ ጠቀሜታ አለው። መልካም ዶክተር ሞገስ፣ ይሄ ባዕድ ወይም ጎጂ አካል በሌለበት ሰውነት ጠላት ወይም መራሪ እንደመጣ አድርጎ ቆጥሮ የራሱን ሰውነት የሚጎዳበት ሁኔታ በጥሩ ምሳሌ እንደገለጹት ያሳደጉት ውሻ መልሶ እንደ መንከስ፣ ለመከላከል ለመርዳት የተሰናዳው መልሶ በራስ ላይ እንደሚዘምት አይነት ምሳሌ ያለበት ጎላ ብሎ ሚታየውን አስረድተውናል። ከተፈጥሮ የሚወረስ የአካባቢ ሁኔታም እንዲሁ አስተዋጽኦ ይኖረዋል የሚል አስተሳሰብ አለ። በዚህ ረገድ በመንስኤነት የሚፈረጀው በእርግጥ ተጨባጭነት አለው? አዎ፣ እንግዲህ እንዳልኩት ምንም እንኳን በበሽታ መልክ እስኪከሰት ድረስ በግለሰቡ ውስጣዊ ሁኔታ ውስጥ ሲሽከረከር የቆየ ሁኔታ ቢሆንም አንዳንድ ሁኔታዎች ይበልጥ ሊያጎሉት ይችላሉ። ለምሳሌ አይደንቲካል ትዊንስ የሚባሉ በመልካቸውም በጠባያቸውም የሚመሳሰሉ መንታዎች አሉበት አንደኛው ያ በሽታ ካለበት ወንድምየው ወይም እህትየዋ ህግማማቾችም ከሆኑ በዛ በሽታ ለመጠቃት ያላቸው ድል ከሌላው ከአጠቃላይ ህዝቡ ሁኔታ ስታይ ከፍ ያለ ነው። አንደኛ እሱ ነው። ሁለተኛ አንዳንድ የስራ ሁኔታዎች፣ በተለይ አንዳንድ የኬሚካል ሁኔታዎችም ለንደዛ አይነት ሁኔታ ያጋልጣሉ። አንዳንድ ጊዜ ሰውነታችን ውስጥ በስትረስ ውስጥ በሚገባበት ጊዜ ለምሳሌ ከፍተኛ ሰርጀሪ በሚደረግበት ጊዜ አንዳንድ ሰዎች ደግሞ የሚወዱት ሰው ተለይቷቸው መሪር ሐዘን በሚኖራቸው ጊዜ ሰውነታቸው ሾክ ውስጥ ስለሚገባ ያ ሁኔታ ደግሞ ለእንደዚህ አይነቱን ሊያጋልጥ ይችላል ግን ያ ሁኔታውን ልክ ክብሪት ጭረህ ሳት እንደምታቀራጥለው ለዛ ፖይንት ላይ ያን ትሪገር ለማድረግ እንጂ የሰዎቹ ውስጣዊ አፈጣጠራቸው ለዛ ዲስፖ የሚያጋልጣቸው ሲሆን ብቻ ነው። ሁሉም ሰው በዛ ሁኔታ በሚያዙበት ጊዜ ሁሉም ሩምቶ ሄዳርትራይት ይዘዋል ማለትም አይደለም። መልካም ዶክተር ሞገስ፣ በህክምና ቋንቋ ሩመቶይድ አርትራይተስ እንዲሁም በአጠቃላይም የመገጣጠሚያ ህመም፣ የአንጓ ብግነት በመባል የሚታወቀውን የህመም ሁኔታ አስመልክቶ መንስኤና ሌሎች ጠባዮችን የተመለከተ ቀዳሚ ክፍል ውይይትን ያደረግ ነው። በመጪው ሳምንት ይበልጡን በህክምና አማራጮቹ ላይ ያተኮረ ዝግጅት ይኖረናል። ለዛሬው ለጊዜው አመሰግናለሁ። እግዜር ይስጥልኝ። አሜን። ወደ ተከታዩ ሰፋ ያለ ክፍል ወደሚወስደው ልዩ ትኩረት ወደምናደርግበት ዝግጅት ልውሰዳችሁ። ሊቢያ የመንና ደቡብ አፍሪካ ውስጥ ለተገደሉ ኢትዮጵያውያንና መታሰቢያና አሁንም በችግር ላይ ላሉ ጸሎት የተካሄደባቸው ስነ ስርዓቶች፣ ሰልፎችና ሌሎችም ክንዋኔዎች በዓለም ዙሪያ ባሉ ኢትዮጵያውያን አሁንም እየተካሄዱ ነው። ሰሞኑን ሰሜን አሜሪካ ውስጥ ከነበሩ ዝግጅቶች የተወሰኑትን ሰለሞን አባተ በትላንትናው ምሽት ያቀረበውን ተከታይ በተከታዩ ዝግጅት ይዘው ቀርቧል። የሊቃውንቱ የካህናቱና የዲያቆናቱ ጸሎተ ፍትሐት፣ የመዘምራኑ ዝማሬ፣ የምዕመናኑ እምባና ጩኸት የተደባለቁበት ሰሞን ነው አሁን እያሳለፍን ያለ ነው። የኒውዮርኳ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን አስተዳዳሪ ከሆኑት መላከገነት ገዛኸኝ ክርስቶስ ሚስባክ ነው፣ ቀንጨባ አድርጌ ያሰማኋችሁ። ትርጉሙ እንግዲህ በእውነት ስለ እሱ ይገድሉናል፣ ወይም ደግሞ ተገደልን፣ እንደሚታረዱ በጎች ሆን። አምላካችን ወይ ምን ነው ንቃ እንጂ ቀና ብለህ ይህን እንጂ አድነን እንጂ አንተን የምታድነን ለምን ትተኛለህ? ነቃ ብለህ ይህን ተመልከተን እንጂ እንደ በግ ስንታረድ እያየህ የሚል ነው መዝሙረ ዳዊት። ለሰማይታት የሚሰበኩ ምስባክ ነው እንግዲህ። በቤተ ክርስቲያናችን መላከ ገነት ገዛኸኝን ዛሬ ደውዬ አግኝቻቸው ነበር። ሰሞኑን ስላሏቸው እንቅስቃሴዎች ማጫውተውኛል። ኒውዮርክ በሚገኘው የጽዮን ቅዱስ ማርያም ቤተ ክርስቲያን ህዝቡን ህዝበ ክርስቲያኑን በማሰባሰብ ትላይ ስቴት የሚገኙት ኢትዮጵያውያንን በማሰባሰብ ጸሎተ ፍትሐት አድርገናል በተሰው ወገኖቻችን ተባይታት። ይሄ የተከናወነው እንግዲህ ቅዳሜ ከሰዓት በኋላ ነበረ። የመጣው ህዝበ ክርስቲያን ምችን በልቅሶ ይሄ ነው የማይባል ሀዘን ውስጥ የተዋለ ኢትዮጵያዊ ስለነበረ ሁሉም በተቻለ መጠን እየተነሳ ሀዘኑን እንዲገልጽ እድል ሰጥተናል። ሰውም ሆነት ሀገሩ ያለውን አፍቀወት ወገኖች ያለው ፍቅር በሚገባ ገልጸዋል። በተለይም ደግሞ እንዲህ አይነት አስፈቃቂ ፍርድ የለዘው ምንም ምክንያት የሌለው አገዳደል ወገኖቻችን ሲታረዱ በእሳት ሲቃጠሉ በተለያዩ የሚዲያ አካሎች በማየታችን እናዝናለን። በጣም በጣም ይሄን የማይወጣ ሀዘን ነው በማለት ያለውን ስሜት ገልጸዋል። ያንን ያደረግነው እንግዲህ ቅዳሜ ዕለት ማለት ነው በዚህ ጋር በመገናኘት እንደዚሁ ከቅዳሴው በኋላ ቅጣት አድርገናል። የህሊና ጥረትም አድርገን ትንሽ የግብረ ሰላም የሚል ዝግጅት ስለነበረን እዛም ላይ ዋፋ በሀገራችን ማህገራችን ልማድና ህግ መሰረት ያው እንደዚሁ አስበታቸዋል በጸሎታችን። ከዛ ለበኋላ ግን ይህ ደግሞ አሁን ዛሬ ይህ ደግሞ ማታ በዚህ በሚያሰልበት ሀገር አቆጣጠር ከሲክስ ጀምሮ እስከ ናይን ፒኤም ከምሽቱ 12 ሰዓት እስከ 3 ሰዓት ማለት ነው። ልክ ነው፣ የኢትዮጵያ ቆጣጠር ልክ ነው። ያ እንግዲህ በታይም ስኩዌር ይሄ እንግዲህ ማንሃተን ከተማ ታይም ስኩዌር የሚባል አደባባይ ለመሰባሰብ እንግዲህ ጥሪ አድርገናል። ዛሬ ማክሰኞ ከሰዓት በኋላ ህዝቡ እንዲሰባሰብ፣ በትራይ ስቴት ያለው ኒው ጀርሲ፣ ኮነቲከት፣ ኒውዮርክ አካባቢ በሎንግ አይላንድ ያለው ሁሉ እንዲሰባሰብ ጥሪ አድርገናል። ምንድን ነው ሀሳባችሁ የዛሬው የታይም ስኩዌር ስብሰባ? ያልሰማ እንዲሰማ መኖራችንም ደግሞ እንዲያውቅ በተለይም ደግሞ ዩኤን ያለበት አገር ስለሆነ የውጭ ሀገር ሰዎች እንዲያዩት፣ እንዲሰሙት ሮሮ ለማሰማት ነው። እግዚአብሔር የሚገባውን ጥሎት አድርገናል፣ በሚሰማን አንጠራጠርም። ሆኖም ደግሞ የዓለም ህዝብ መኖራችን እንዲያውቅ፣ ወገን አላቸው፣ ዘመድ አላቸው። እንደዚህ ዝም ብለው ከአራዊት በታች በሆነ ሁኔታ መገደል የለባቸውም። ወገኖቻችን ናቸው። የሚያኮራ ሀገር ያላቸው የሚያኮራ ባህልና ሃይማኖት ያላቸው ናቸው እና ይህ ድርጊት በጣም እናወግዘዋለን። ይህንን የፈጸሙ ተግባ አካላትም ተገቢውን ፍርድ እንዲሰጣቸው እንግዲህ ሮሮ ለማሰማት ነው ያለን እንግዲህ ጩኸት እዚህ ደግሞ በዚህ ሀገር ያለው የመንግስት አካል ደግሞ እንዲያዳምጥና እንዲሰማ ለማለት ነው። በዚሁ የኒውዮርክ ሥነ ሥርዓት ላይ የካቶሊካዊት ቤተ ክርስቲያን ሊቀጳጳስ አቡነ ፍራንሲስ ከቫቲካን ወደ አሜሪካ ከመልእክት ጋር የሸኟቸው የሶሪያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስም እንደሚገኙ መላከገነት ገዛኸኝ ነግረውኛል። በምዕራብ ዩናይትድ ስቴትሷ ዋሽንግተን ግዛት የሲያትል ከተማና አካባቢዋ ኢትዮጵያውያንና ትውልደ ኢትዮጵያ ከትናንት በስቲያ ተሰብስበው ነበር። በሲያትል የደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ቀሲስ ፋሲል አስረስን አነጋግሬያለሁ። በዚህ በሲያትል የምንገኝ ኢትዮጵያውያን በሙሉ ማለት እችላለሁ፣ በቤተ ክርስቲያን ጥላ ተጠልለው አገልግሎት የሚሰጡ ማህበራት በአንድ ላይ በመሆን ነበር ያዘጋጀ ነው። በእውነት በዚህ በተፈጸመው ድርጊት ያላዘ ያላለቀሰ ማንም የለም። ከዝግጅቱ ጀምሮ ምዕመናን ምንድን ነው ልናደርግ የሚገባን? ምሩን ስራ እንድንሰራ አድርጉን። ከሁሉም በላይ ደግሞ ሰማዕታቱ በሃይማኖታቸው የሚገባቸውን የክፍር አክሊል ተቀዳጅተዋል። ስለ እነሱ አናለቅስም። እነሱ ስለ እኛ የሚጸልዩ ሆነዋል። አሁን እኛ ስለ እነሱ አይደለም የምንጸልየው ስለ ራሳችንና ስለ ቀሪዎቹ ነው በማለት ሁሉም በአንድ ላይ በመተባበር በአንድ አዳራሽ ከአንድ ሺህ ሰው በላይ የተገኘበት በትላንትና እለት በለቅሶ በደስታ ሁለቱም የተቀላቀለ አገልግሎት የተፈጸመበት ትልቅ በዓል ነው ያከበርነው። ታዳሚው የሁሉም እምነት ተከታይ እንደነበሩ አረጋግጠናል። ከክርስትናውም ከእስልምናውም የተገኙ አሉ። በሰሜን አሜሪካ የወንጌላውያን አብያተ ክርስቲያን ህብረት ዳይሬክተርን ፓስተር ግዛው ዳኘ ደርሰህንም ዛሬም አግኝቻቸው ነበር። ታሪኩ አሳዛኝ በጣምም ደግሞ አስደንጋጭ ነው። እንግዲህ የተሰጠን እንደ ቤተ ክርስቲያን እንደ እግዚአብሔር ህዝብ ትልቁ መሳሪያችን ሁሉን ወደሚችል አምላክ ጉዳዮቻችንን ይዘን መቅረብ ነውና በሳውዝ አፍሪካ፣ የመን፣ በሊቢያ የታረዱ ወገኖቻችን ሌሎች ሌሎችም አካባቢዎች የተፈጠሩ ችግሮችን በደንብ አድርገን ዘርዝረን ጠቅሰን ለአብያተ ክርስቲያናት ከኛ ጋር ላሉት ኢትዮጵያ አብያተ ክርስቲያናት ህብረት ለአንዳንድ ኤርትራ ቤተክርስቲያንም ለሚቀርቡ ማለት ነው ይህንን ጉዳይ ይዘው በእግዚአብሔር ፊት በጾምና በጸሎት እንዲቀርቡ መልእክት አስተላልፈናል። ከዚያ በኋላ ወዲያኑ ወዲያውኑ የተወሰዱ እርምጃዎች ነበሩ። ለምሳሌ ትላንትና ተደውሎ የተነገረኝ የሎስ አንጀለስ ኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን መልእክቱን ካስተላለፉ በኋላ ህዝበ ክርስቲያኑ በእግዚአብሔር ፊት በግንባሩ ውድቆ እንዳለቀሰ እንዳዘነ፣ ሀዘኑን እንደገለጠና ከዚያም በላይ ደግሞ የገንዘብ እርዳታ ለማድረግ እርምጃ መወሰድ እንደተጀመረ ይህንን የቤተ ክርስቲያኒቱ መሪ ዶክተር ሀይሉ ቸርነት በስልክ ገልጦልኛል። ይሄ ነገር ደግሞ በየቦታው እየቀጠለ ነው። በኢሜልም ትናንትና እንዳገኘሁት ደብዳቤው ደርሶናል፣ በጣም አዝነናል። ቤተ ክርስቲያን አባላትን ሁሉ ለጸሎት ጋብዘን እየጸለይንበት ነው ብለው ነግረውኛልና እና ይሄ ነው ባጭሩ እየሆነ ያለው። እንግዲህ የጸሎቱ መልስ የተወሰደው እርምጃ ከጊዜ ወደ ጊዜ ሪፖርቱ ይደርሰናል ማለት ነው። ለጊዜው በድንጋጤም ቢሆን መወሰድ የሚገባ እርምጃ አንዱ ጸሎት ነው። ሁለተኛው ደግሞ በሚቻለው መንገድ ሁሉ የተጎዳውን ሕዝብ በየት ገንዘቡ መድረስ እንደሚቻል ባይታወቅም ለጊዜው ገንዘቡ ተሰብስቦ በቀይ መስቀል ይሁን በሌላ ምንጭ ገንዘቡ ለተጎዳው ሕዝብ እርዳታ ለሚያስፈልገው ሕዝብ እንደሚላክ ይህንም ጭምር ተነግሮናልና እንዲታወቅ ማለት ነው። እግዚአብሔር ሕዝባችንን ይህንን አሁን በዓለም ሁሉ ላይ የመጣ ያለውን ነገር እንዲለውጥ የህዝበ ክርስቲያን ሁሉ ጸሎት እንዲሆን እንዲተላለፍልን ሊያካሄድን ጠይቃለሁ። ዋሽንግተን ዲሲ ላይ ከተካሄዱት ስነ ስርዓቶች በአንደኛው በደብረ ምሕረት ቅዱስ ሚካኤል በተዘጋጀው ስነ ስርዓት ላይ ሊቢያ ውስጥ እስር ቤት ውስጥ ከሚገኙ ኢትዮጵያውያን ጋር ቀጥተኛ የስልክ ውይይት ተደርጎ ምዕመናኑ አዳምጠዋል። እንግዲህ ጥራትን ባይኖረው እንዴት ሰሙት ነው። ግማሾቹ ተደብቀው ነው ያሉት፣ የሚበላ የሚጠጣ የለ፣ ጊዜያቸው ነው የሚጠብቁት። ሌሎቹ ደግሞ ታስረው በእስር ላይ ነው ያሉት። መንግሥት ካለ የሚያወጣን ካለ ልንድን እንችላለን ነው ያሉ ሊቀ ሕሩያን ከፈለኝ ወልደ ጊዮርጊስ። የኢትዮጵያ መንግስት የዲፕሎማሲውንና ሁኔታዎቹን የማመቻቸቱን ስራ እንዲሰራ ሰው መላክ ካለበትም እንዲላክ ጠይቀው ካስፈለገም ወጪውን ቤተ ክርስቲያን እንደምትሸፍን ተናግረዋል። በየትምህርቱ ጣልቃ የተስፋ መልእክቶችም ተሰምተዋል። በዋሽንግተን ዲሲዋ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ከተደመጡት መልእክቶች አንዱን እነሆ። ተስፋችች ትንሽ የምናየው ሙስሊም ኢትዮጵያውያን ክርስቲያን ወገኖቻቸው በህይወት አንድ ላይ ነበርን፣ አሁን በሞት አንለያይም ያሉ ናቸው። እዚህ በሙስሊሞቹ እውራትነት ብዙዎቹን ህይወታቸው

ካለፈው ሳምንት የዋሽንግተን ዲሲ ክንዋኔዎች መካከል ግዙፍ የተባለ የሻማ ማብራት ሥነ ሥርዓት ይገኝበታል። ሜሊ ተስፋዬ ከተሳታፊዎቹ አንዷ ነበሩ። ዋሽንግተን ሞኑመንት ላይ ተገናኘ ከአስራ ሁለት ሰዓት እስከ ሶስት ሰዓት ማለት ነው። በኛ በኢትዮጵያውያን አቆጣጠር ጥሪ የተደረገው የዲሲ ወጣቶች ናቸው ጥሪ ያደረጉት። በጣም በጣም ብዙ ሕዝብ ነበር። በጣም ኢትዮጵያ ያለው እስኪመስለኝ ድረስ በጣም ብዙ ሰው ነበር። ሁሉም ማለት ትችላለህ ጥቁር ነበር የለበሰው። ሰው ሻማ ይዘን ነበር ሁላችንም እና እዛ ተገናኝተን ወገኖቻችንን፣ ወንድሞቻችንን፣ እህቶቻችንን ሳውዝ አፍሪካ፣ በየመን በተለይም ደግሞ በሊቢያ በዘግናኝ ሁኔታ የታረዱ ወንድሞቻችንን አሰብን። በጸሎት አሰብ ናቸው እና ደግሞ ነው ይህንን ድርጊት እንደምንቃወም ገለጽን በአንድነት። ከዛ ተያይዘን ወደ ዋይት ሀውስ ሄድን። ዋይት ሀውስም እዛ ይህ ገዳይ ክፉ አሰራር እንዲቆም መንግስታት በሙሉ በአንድነት ሆነው ይህንን ክፉ ነገር እንዲያስቆሙና ለሰው ልጆች መብት እንዲጮሁ ጥሪያችንን አቀረብን። እዛም በአንድነት መጨረሻ ላይ ጸለይን። እግዚአብሔር አምላካችን ቁጣውን እንዲያበርድ ምህረትን እንዲያደርግልን ዘመኑን እንዲያሳጠረው እኛም ጸጋ እንዲያበዛልን፣ ለቤተሰቦቻቸው፣ ለኢትዮጵያ ሕዝብ ለሁላችንም መጽናናትን እንዲሰጠን እግዚአብሔር በአንድነት ጸልየን ተለያየን። የኪነ ጥበብ ሰዎችም አንድ ዜማ አውጥተዋል የቡድኑ አስተባባሪ የሆነውን የራስ ባንዱን ኪቦርዲስት አቀናባሪና የዜማ ደራሲ ዳዊት ቦስኮን አነጋግሬያለሁ። አንድ ፕሮግራም አዘጋጅተን ነበረ። ብዙ ሰዎች አይተውታል። በብዙ ተመልካቾች ዘንድ የተወደደ አንድ ክሊፕ ሰርተን ነበረ። በሊቢያ በተለይ ማለት ነው። በሳውዝ አፍሪካና በየመን ያየናቸውን ብዙ መከራ በሀገራችን ልጆች የደርሰባቸውን ከይን በደንብ መጥቀስ የሚችል እና የዓለም ህዝብ ይህንን ጉዳይ ደግሞ በደንባቸው ሁላችንም ድምጻችንን እንድናሰማና የሚደርስብንን ጥቃት ለመላው ላለው ህዝብ ማለት ነው ለማስተላለፍ ሁሉንም ባይቻል በጥቂቱ እንደ አርቲስት ማድረግ ያለብንን ነገሮችን ከድሪም ሲም አባል ጋር በመሆን የሀዘን መግለጫችንን የሆነ አንድ ሲንግል ክሊፕ ሰጥተን ነበረ። ዜማውን የሰራው ሲሚሊ ነኝ። ሙዚቃ ቅንብሩንም የሰራው ሲሚሊ ነኝ። ዜማውንም የሰራውበትም ታይም ቢኖር የሊቢያውን የአይሲስ እንግዲህ እያሁን በተመለከተ በዛን ሳይም ላይ ልክ እንደተመለከትኩትም የሰራሁትን ያንን ህመሜን ወደ ዜማ ቀየሬ ያንን ነገሮች ማድረግ እንዴት ነው ማስተላለፍ የሚችለው እንዴት ነው የኢትዮጵያ ህዝብ ሊረዳው እና የዓለም ህዝብ ደግሞ ይህንን ተገንዝቦ እንዴት ነው ማድረግ የሚችለው የሚለውን ጥያቄ ለመመለስ በትንሱ ለመመለስ ተሞከርኩኝ። ሲጠፍ ነው የነበሩትን ሰዎች ሁሉንም በፈቃደኝነት ያለምንም ወደ ኋላ የዓለም አቀፍ ደስተኛ ሆነው የተበዛ ፍላጎታቸው የኢትዮጵያዊነትን ደምም ሰታላቸው አብረን ቁጭ ብለን እንደዚህ እንደዚህ እንደዚህ ብናደርግ እየተባባል ይህንን አንዱን ክሊፕ ልንሰራ ችለናል። የዘፈኑት ስድስት ልጆች አሉ። አንደኛ ህብስት ጥሩነህ፣ ጌራ አዲስ፣ ነቀ ጥበብ፣ ብርሃኑ ተዘራ፣ መስፍን በቀለ፣ ኢትዮማን በቀጥጥሙ ቲንሱ ቴዲ አፎ በሚባለው ልጅ ከሴቶች ሌላም በኳይር የረዳችን ግጥሙን የጻፈችው ሰላማዊት አበባየው ትባላለች። ሰላማዊት አበባየውና ማሩ ይባላሉ። ያን ግጥም የጻፉልኝ ማለት ነው። ክሊፑን ደግሞ ሰራ ነው ከድሪም ቲም የሥነ ጥበባት ግሩፕ የሚባላላት ከእነሱ ጋር ሆነን ይህንን ሀሳቦችን ብንሰራችንና የሁሉም ጥያቄ ህብረት፣ አንድነት፣ ሰላም ጨርሶ ሳይዘነጉ እንደ ውትወታ እየተነሱ ያሉ መልእክቶችና ጥሪዎች ናቸው። እመለሳለሁ እያለች የግፍ እጆች ላይ ወድቃ አድማጮች አሁን የማጠቃለያ ወሬዎቹን ከሰሎሞን ክፍሌ ሰሜን የመን ውስጥ በመሸሽ ላይ የነበሩ የሶማሊያ ስደተኞችን ያሳፈረ አውቶቡስ በሚሳይል ተመትቶ 30 የሚሆኑ ሰዎች መሞታቸውን ባለሥልጣናትና ምስክሮች ተናግረዋል። ስደተኞቹ እሁድ ዕለት ከአልካራዝ መጠለያ ካምፕ ወጥተው ወደ ኤደን ከዚያም ሀገሪቱን ጥሎ ለመሸሽ የሞከሩ ናቸው ተብሏል። በሳና የሶማሊያ ኤምባሲ ባለሥልጣናት ለቪኦኤ የሶማልኛው ቋንቋ አገልግሎት እንደተናገሩት ከካርዝ እና ኤደን የስደተኞች መሪዎች እንደተረዱት አብዛኞቹ ሰለባዎች ሶማሌዎች ናቸው። ሚሳይሉን የተኮሰው ወገን ማን እንደሆነ ግን እስካሁን የታወቀ ነገር የለም። በየመን 240 ሺህ ሶማሌዎች በስደተኝነት ተመዝግበው ይኖራሉ። ከአሁኑ በሳውዲ አረቢያ ከሚመራው የአየር ድብደባ በኋላ ብዛት ያላቸው ሶማሌዎችና የመናውያን ሶማሊያ ባህር ጠረፍ እየደረሱ ነው። በብሩንዲ መጪው ፕሬዚደንታዊ ምርጫ የፈጠረው ውጥረት እየተባባሰ በመምጣቱ ምክንያት ብዙ ሺህ ስደተኞች ሀገሪቱን ለቀው እየሸሹ ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ወደ ሩዋንዳ እያቋረጡ የሚገቡ የብሩንዲ ዜጎች ቁጥር በከፍተኛ ደረጃ አድጎ ባለፉት ሁለት ቀናት ብቻ አምስት ሺህ መድረሱን አስታውቋል። ሁከቱ ከቁጥጥር ውጭ የመሆኑ ሁኔታ ያሳሰባቸው የዓለሙ ድርጅት ዋና ጸሐፊ ባንኪሙን ከፕሬዝደንቱ ጋር እንዲነጋገሩ ልዩ መልእክተኛቸውን ወደ ቡሩንዲ ይልካሉ። ያልተረጋገጡ ቢሆንም ብዙሀን ሁቶች አነስተኛ ቁጥር ያላቸውን የቱትሲ ብሔረሰቦች ኢላማ እያደረጉ መሆናቸውን ዘገባዎች ይጠቁማሉ። በቅርቡ ደቡብ አፍሪካ ውስጥ በውጭ ሀገር ዜጎች ላይ ጥላቻን መሠረት አድርጎ ስለተካሄደው ጥቃት ለመወያየት የደቡባዊ አፍሪካ የልማት ማህበረሰብ አባል ሀገሮች መሪዎች ዚምባብዌ ውስጥ ተሰብስበዋል። በዩናይትድ ስቴትስ ምስራቃዊ ግዛት በሜሪላንድ ቦልቲሞር ከተማ ብሔራዊ ዘብ ተመድቧል። ምክንያት በፖሊስ ቁጥጥር ስር እያለ በደረሰበት ጉዳት ሳቢያ ከሞተው አፍሪካዊ አሜሪካዊ ፍሬዲ ግሬ ሥርዓተ ቀብር በኋላ የተቀሰቀሰውን ሁከት ለማብቃት ባለሥልጣናት ከያዙ ጥረት ጋር በተያያዘ ነው ተብሏል። የሜሪላንድ ክፍለ ግዛት ዋና አስተዳዳሪ ላሪ ሆገን በቦልቲሞር የሰዓት እላፊ አዋጅ የደነገጉ ሲሆን፣ የመንግሥት ትምህርት ቤቶች ዛሬ ተዘግተው እንዲውሉ አዘዋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ምሽቱን ያስተናግድናችሁ ከባልደረባዬ ሰለሞን ክፍሌ ጋር፣ ከአቀናባሪ ቴል ላይንባ፣ ከተኪው የስርጭት መሐንዲስ ሬነስሪም ኮስና፣ ከተረኛዋ ዋና አዘጋጅ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር አሉላ ከበደ ነኝ። በዚሁን እንሰናበታለን። መልካም ምሽት። የትግርኛ ስርጭት ይቀጥላል አሁን